ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የኢትዮጵያ አየር መንገድ ተሻሽሎ የወጣው ቦምባርዴር ኪው 400 አይሮፕላን ለመግዛት የመጀመሪያ ሆነ። ኢትዮጵያ በጨቋኝ ፖሊሲዋ ብትቀጥልም ለጋሽ ሀገሮች አላተኮርበትም ይላል ሂዩማን ራይትስ ዋች። እነዚህን ነጥቦች ነው ዛሬ የምንመለከተው። ከአፍሪቃ በከፍተኛ ፍጥነት እያደገ በመሄድ ላይ ያለው የኢትዮጵያ አየር መንገድ ካዘዛቸው አምስት ቦምባርዲየር ኪው 400 የተባሉ በአዲስ መልክ የተሰሩ አይሮፕላኖች አንደኛውን ባለፈው አርብ በቶሮንቶ ካናዳ እንደተረከበ ፎር ትሬደርስ የተባለው ስለ ንግድና አክሲዮኖች ጉዳይ የሚጽፈው ድረገጽ ጠቅሷል። የኢትዮጵያ አየር መንገድ ያተረፈውን የመልካም ደንበኛ ስምን መሰረት በማድረግ ኪው 400 አይሮፕላን በአዲስ መልክ እንዲሻሻል ጠይቆ የመጀመሪያው በአዲስ መልክ የተሰራው ኪዩ 400 አይሮፕላን ባለቤት ለመሆን እንደበቃ ድረገጹ ጠቅሷል። በአዲስ መልክ የተሰራው ቦምባርዲየር የተሳፋሪዎቹን ምቾት የሚጠብቁ የተለያዩ አፍላቂነቶችን ያቀፈ እንደሆነ የበፊቶቹ ኪዩ አራት መቶዎች የኢኮኖሚ መደብ ብቻ እንደነበሩ፣ አዲሶቹ ግን ሰባት የአንደኛ ደረጃ ክፍልና ስድስት የኢኮኖሚ ክፍል ወንበሮች እንደሚይዙ የአንደኛ ደረጃ ክፍል ተሳፋሪዎች ብቻ የሚጠቀሙበት የመጸዳጃ ቦታ እንዳላቸው ፎር ትሬደርስ ድረገጽ ገልጿል። አዲሱ ኪዩ 400 አይሮፕላን ባነሰ የነዳጅ ዘይት ፍጆታና በቀነሰ የመርዛማ ጋዝ ልቀት ፈጥኖ ሊበር የሚችል ለአገር ውስጥና ለክልላዊ በረራ የሚመረጥ አይሮፕላን ነው ይላል ድረገጹ። በአዲሱ ቦምባርዲየር ኪዩ 400 አሰራር ደስተኞች ነን። ለአገር ውስጥና ለክልላዊ ደንበኞቻችን ምርጥ አገልግሎት እንድናቀርብ ያስችለናል። ከኢትዮጵያ ወደ ስታር አላያንስ መረብ የሚዘዋወሩ ተሳፋሪዎችም ከተሻሻለው አይሮፕላን አገልግሎት ይጠቀማሉ ሲሉ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም እንዳስገነዘቡ ድረገጹ አውስቷል። ኢትዮጵያ አምስቱን በአዲስ መልክ የተሰሩት ቦምባርዲየር ኪው አራት መቶ አይሮፕላኖችን የያዝነው አመት ከማብቃቱ በፊት ማለትም በሦስት ወራት ጊዜ ውስጥ እንደምትረከባቸው ድረገጹ ጨምሮ ገልጿል። በእድገት ፍጥነቱ ከአፍሪቃ ቀዳሚ ቦታ የያዘው የኢትዮጵያ አየር መንገድ የመጀመሪያ በረራውን እንደ አውሮፓ አቆጣጠር በ1946 ዓ ም ማለትም ከ66 ዓመታት በፊት የጀመረው በካይሮ እንደነበርና በአሁኑ ወቅት 69 ዓለም አቀፍ መዳረሻዎችን ባቀፉ አራት አህጉራት አስተማማኝ የበረራ አገልግሎት እንደሚሰጥ ፎር ትሬደርስ ድረገጽ አውስቷል። የኢትዮጵያ አየር መንገድ ስታር አላያንስ የተባለው ግዙፍ የዓለም አቀፍ አየር መንገዶች መረብ አባል ነው። የስታር አላያንስ መረብ በ193 ሀገሮች ወደ 1356 አይሮፕላን ማረፊያዎች የሚበሩ ከ21555 በላይ የሆኑ ዕለታዊ በረራዎችን ያካሂዳል። የኢትዮጵያ አየር መንገድ ለአፍሪካ ኤቪዬሽን ኢንዱስትሪ እድገትና ልማት ባበረከተው አስተዋጽኦና መዳረሻዎቹን በማስፋት እንዲሁም አዳዲስ ምርቶችን በማቅረብ በዳበረው የረጅም ጊዜ አገልግሎቱ በርካታ ሽልማቶች አግኝቷል ሲል ፎር ትሬደርስ የተባለው ስለ ንግድና አክሲዮኖች ጉዳይ የሚጽፈው ድረ ገጽ ዘግቧል። በሂማን ራይትስ ዋች የሰብአዊ መብት ቡድን ስለ አፍሪካ ጉዳይ ጥናት የሚያካሂዱት ቤን ሮለንዝ ቲንክ አፍሪካ ፕሬስ በተባለው ስለ አፍሪቃ ጉዳይ የሚተነትን ድረገጽ ላይ በወጣው ጽሑፋቸው አዲሱ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ ፖሊሲዎችን እንደሚቀጥሉ ስለተናገሩት ተናገሩት ይተቻሉ። ፖሊሲዎቹ ርቆ የሚሄድ እቅድ ያለው የኢኮኖሚ እድገትን ብቻ ሳይሆን የፖለቲካ ተቃውሞን ነፃ ሚዲያንና የሲቪል ማኅበረሰብ መገደብን እንደዘፈቀደ ዘፈቀደ ማሰርና ሰቆቋ መፈጸም እንዲሁም ተቃውሞን ለመሸበብ የሚወሰዱ ሌሎች መጨቆኛ እርምጃዎችን ያካትታል ይላል ጽሑፉ። አዲሱ ጠቅላይ ሚኒስትር ስልጣኑን እንደተረከቡ ተረከቡ ከሶስት ቀናት በኋላ ደግሞ የዓለም ባንክ ለኢትዮጵያ 600 ሚሊዮን ዶላር ብድር እንዲሰጥ አጸደቀ። አዲሱ የሽርክና ስትራቴጂው ታዲያ ካለፉት ሰባት ዓመታት ወዲህ እየተባባሰ ስለ ሄደው የሰብአዊ መብት ሁኔታ አያነሳም ይላል ጽሑፉ። አያይዘውም በኢትዮጵያ ስላለው የፖለቲካና የሰብአዊ መብት ችግር የጠቀሰው ነገር ቢኖር በመጨረሻው ሰነዱ ላይ ነው። እንደ አውሮፓ አቆጣጠር በ2015 ዓ ም ማለትም ከሶስት ዓመታት በኋላ በሚካሄደው ምርጫም አደጋ ሊኖር ይችላል ሲል ጠቀስ አድርጓል። ይሁንና የአለም ባንክም ሆነ ሌሎች ለጋሽ ሀገሮች ያንን አደጋ ለማስወገድ ያደረጉት ነገር የለም ይላል የቤን ሮለንስ ጽሑፍ። አያይዘውም ሮለንስ የዓለም ባንክ ለኢትዮጵያ ብድር በመስጠት ለሰብአዊ መብት ጥሰት አስተዋጽኦ እያደረገ ሊሆን ይችላል በማለት ሂማን ራይትስ ዋች ብድር መስጠቱን እንዲያዘገየው ጠይቆ ነበረ። የዓለም ባንክ ግን ጆሮ አልሰጠውም ብለዋል። የኢትዮጵያ ወዳጆችና የውጭ ተባባሪዎቿ በኢትዮጵያው የስልጣን ሽግግር ወቅት ቆም ብለው በማሰብ ገዢው ፓርቲ ወደ ዲሞክራሲ ጎዳና እንዲመለስ በሕዝባዊ ማኅበራትና በፕረስ ላይ የተደነገገውን ገደብ በማንሳት የሀገሪቱን ሕገ መንግሥት እንዲያከብር፣ የፖለቲካ እስረኞችን እንዲፈታ ማበረታታት የሚችሉበት እድል የሚከፍት ነው ይላል ጽሑፉ። ከሰባት ዓመታት በፊት የምርጫውን ሂደት የተቃወሙ 200 ሰዎች ከተገደሉና በትንሹ ሰላሳ ሺህ የሚሆኑ የተቃዋሚዎች ደጋፊዎች ጋዜጠኞችና የሕዝባዊ ማኅበራት መሪዎች ከታሰሩ በኋላ ለጋሽ ሀገሮች ለኢትዮጵያ መንግስት በቀጥታ የባጀት ድጎማ መስጠቱን ለማቆም ተገደዱ። አንድ ዓመት ሳይሞላው ግን ረድኤቱ በተለያዩ መንገዶች መግባት ጀመረ። ከአምስት ዓመታት በኋላ ደግሞ ባለፈው ሳምንት ማክሰኞ ታትሞ የወጣው አዲሱ ስትራቴጂ በገንዘባዊ ተጠያቂነት ላይ በማትኮር የሰብአዊ መብት ዲሞክራሲና የመልካም አስተዳደርን ጉዳይ ወደ ጎን ትቷል፣ ይላል የቤን ሮለን ጽሑፍ። አያይዞም ሂማን ራይትስ ዋች ለስድስት ወራት ያህል በኢትዮጵያ ገጠሮች የመዘገባቸውን ነገሮች ይዘረዝራል። በተቃዋሚዎች ጽሕፈት ቤቶችና በአባላት እንዲሁም በሰልፎቻቸው ላይ ተደጋጋሚ ዘመቻዎች ይካሄዳሉ። የምግብ ረድኤትን፣ ዘርን፣ ማዳበሪያንና ስራ መከልከልን ያካተቱ ናቸው ዘመቻዎቹ። በሌላ በኩል ደግሞ በአዲስ አበባ ሟቹ ጠቅላይ ሚኒስትር መለስ ዜናዊ የተቃውሞ መሪዎቹን በጉባኤ እንዲሳተፉ ጋበዟቸው። በራሳችንና በአባሎቻችን ላይ ገደብ ጠብቆብናል በሚል በጉባኤው ከመሳተፍ ሲቆጠቡ፣ ሁኔታዎችን ለማሰናከል የተነሱ በሚል መንግሥት ነቀፋቸው። ውጤቱም የገዢው ፓርቲ በ99 ከመቶ ድምፅ ማሸነፍ ሆነ። ከ547 መቀመጫዎች ሁለት ብቻ የኢህአደግ አባላት ባልሆኑ ሰዎች ተያዙ። ሂማን ራይትስ ዋች ስለታዘባቸው በደሎችና የልማት ረድኤቱ ለመጨቆኛ መሳሪያነት እንደሚያገለግል የሚገልጽ ዘገባ ሲያቀርብላቸው የምትሉትን ለመደገፍ የሚያስችል ማስረጃ የለንም ይሉናል ጥናትና ምርምር ለማካሄድ ግን አልተሞከረም ሲል ቲንክ አፍሪካ ፕሬስ ላይ የወጣው የቤን ሮለንስ ትንተና ጠቁሟል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።